ድሪል ሁለት። አዲስ አበባ ውስጥ እንደሚሰነብቱ ነገሩኝ። አዲስ አበባ ውስጥ እንደማይሰነብቱ ነገሩኝ። ወደ አዲስ አበባ እንደምትሄድ ነገረችህ። ወደ አዲስ አበባ እንደማትሄድ ነገረችህ። መኪና እንደሚፈልጉ ነገሩኝ። መኪና እንደማይፈልጉ ነገሩኝ። መኪናውን እንደሚወስዱ ነገሩኝ። መኪናውን እንደማይወስዱ ነገሩኝ። ቤት እንደሚመጡ ነገሩኝ። ቤት እንደማይመጡ ነገሩን። አንድ አዲስ ቤተ ክርስቲያን እንደሰሩ ነገሩን። አንድ አዲስ ቤተ ክርስቲያን እንዳልሰሩ ነገሩኝ። የውጭ ጉዳይ ሚኒስትሩን እንደሚጠሯቸው ነገሩኝ። የውጭ ጉዳይ ሚኒስትሩን እንደማይጠሯቸው ነገሩኝ። አንድ በጣም ጥሩ ቤት እንዳየ ነገረን። አንድ በጣም ጥሩ ቤት እንዳላየ ነገረን። አንድ ቆንጆ ሴት እንደሚያይ ነገረኝ። አንድ ቆንጆ ሴት እንደማያይ ነገረኝ። ለመጽሐፉ አስር ብር እንደምንከፍል ነገረን። ለመጽሐፉ አስር ብር እንደማንከፍል ነገረን። ለመኪና ሁለት ሺህ ብር እንደከፈለ ነገረህ። ለመኪና ሁለት ሺህ ብር እንዳልከፈለ ነገረህ። ነገ መጽሐፉን እንደሚሰጠው ነገርሁት። ነገ መጽሐፉን እንደማልሰጠው ነገርሁት። ትናንት ገንዘብ እንደሰጠሁት ነገርሁት። ትናንት ገንዘብ እንዳልሰጠሁት ነገርሁት። አማርኛ እንደምንማር ነገሩኝ። አማርኛ እንደማንማር ነገሩኝ። ከሶስት ዓመት በፊት መስኮብኛ እንደተማረች ነገረችኝ። ከሶስት ዓመት በፊት መስኮብኛ እንዳልተማረች ነገረችኝ። ወደ ገበያ እንደምትመጡ ነገራችሁኝ። ወደ ገበያ እንደማትመጡ ነገራችሁኝ። ወደ ገበያ እንደምትሄዱ ነገራችሁኝ። ወደ ገበያ እንደማትሄዱ ነገራችሁኝ። ዛሬ ከሰዓት በኋላ ወደ ከተማ እንደምትወጪ ነገርሽው። ዛሬ ከሰዓት በኋላ ወደ ከተማ እንደማትወጪ ነገርሽው። ባለፈው ሳምንት ከባለቤቱ ጋር እንደወጣ ነገረኝ። ባለፈው ሳምንት ከባለቤቱ ጋር እንዳልወጣ ነገረኝ። ምሳዋን እንደምትበላ ነገረችን። ምሳዋን እንደማትበላ ነገረችን። ከሰዓት በፊት ቡና እንደጠጡ ነገሩኝ። ከሰዓት በፊት ቡና እንዳልጠጡ ነገሩኝ። ራሷን እንደሚያማት ነገረችኝ። ራሷን እንደማያማት ነገረችኝ።